ተከታዩ ውይይት በሁለት ምሁራን መካከል የሚካሄድ በአሁኑ የኢትዮጵያ ፖለቲካ አካሄድ ላይ ያተኮረ ይሆናል። የቀድሞው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትርና ዛሬ በአፍሪካና በመካከለኛው ምስራቅ የጸጥታና ስትራቴጂ ጉዳዮች ላይ ምርምር የሚያካሂድ አፍሪካዊ ተቋም መሪ ሻለቃ ዳዊት ወልደ ጊዮርጊስ እና በዓለም ባንክ የሥራ ኃላፊ ሆነው ያገለገሉት ዶክተር ዮናስ ብሩ ናቸው። ተወያዮቹ ዶክተር ዮናስ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በሚል ርዕስ ሰሞኑን አንድ ጽሑፍ አውጥተዋል። ሻለቃ ዳዊት ደግሞ ኢትዮጵያ ጠርዝ ላይ ያለች ሀገር የሚል ጽሑፍ አውጥተዋል። የውይይቱ መነሻም እነዚህ ጽሑፎች ናቸው። አሉላ ከበደ ነው ያወያያቸው። ወደ ውይይቱ ንዝለቅ። ሻለቃ ዳዊት ከርሶ ነው የሚጀምረው። አሳሳቢ የሆነ ሲሉ ይጀምራሉ። በግርድፉ ነው ወደ አማርኛ ሀሳቡን የምመልሰው ወደ ለየለት የእርስ በርስ ጦርነት እንዳንገባ ሲሉ የሚንደረደሩበት ጽሁፎ እንደ አውሮፓውያን የዘመን አቆጣጠር በ ሺ ዘጠኝ መቶ ሀያ ስምንት ወደ ስልጣን የመጡትን 31ኛውን የዩናይት ስቴትስ ፕሬዚዳንት ሀርበርት ሁቨርን ያነሱና በጊዜው እጅግ ገናናና ተሰሚነት የነበራቸው ናቸው። በዩናይት ስቴትስ ታሪክ እጅግ በበረታው የምጣኔ ሀብት ድቀት ዘመን የነበራቸውን የአመራር ጊዜ በማውሳት በስልጣን ዘመናቸው መገባደጃ የመሰሉት የተለመደውን አባባልም ይጠቀማሉ። በጣም ከረፈደ ይሉታል። በቀጥታ ከእንግሊዝኛው ቃል መልሼ ነው። ለዚያ ግዙፍ ችግር በቂ ያልሆነ ምላሽ በመስጠታቸው በዚያም እንደሚታወሱ ዛሬም ድረስ ያነሳሉ። በቀጥታ ወደ ኢትዮጵያ ጉዳይ ይሄዱናም ኢትዮጵያ የከሸፈች ሀገር እየሆነች ነው ይላሉ ሻለቃ ዳዊት እስኪ ለአድማጮች በሚገባ እርስዎ በራሱ አንደበት ያስረዱን ምንድን ነው ሊያሳዩን የፈለጉት እሺ አመሰግናለሁኝ በመጀመሪያ ዶክተር ዮናስ የጻፈው አንብቤ ያለሁኝ እና ኮምፕሊመንት የሚያደርግ የሚደጋገፍ ነው እንጂ የሚጋጭ ነገር አይመስለኝም። እኔ ያተኩርኩበት ትንሽ ለየት ያለ ነው። እሱ ያተኮረበት ለየት ያለ ነው። የሚደጋገፍ ነገር ነው። ግን አንዱ አንዱ እንዴት ይደግፋል የሚለን መወያየት እንችላለን። ይህንን ጽሁፍ ስጀምር፣ ስራዬ ጽሁፍ ነው። እኔ ሌላ ስራ የለኝም። እኔ ብዙ ዓመቴ ሀያ አራት ሰባት ኮምፒውተር ፊትና መጽሐፍ አካባቢ ላይብረሪ ምለው። ስለዚህ ሄርበርት ሁበርን ታሪክ ሳነብ ይሄንን ያየሁት አብሶሉትሊ ሶልድ ከተተመነው በላይ ተሽጫ ያለው ይላሉ እሳቸው የዛ ጊዜ በግሬት ዲፕሬሽን እንዳልከው በኢኮኖሚ ቀውስ በነበረበት ጊዜ ህዝቡ የሚጠብቀው መሪ ያንን በጊዜው የነበረውን ታላቅ የኢኮኖሚ ቀውስ የሚፈታላቸው ሰው ነበረ። እሳቸው ግን ለዛ ብቁ ባለመሆናቸው፣ ሰው ግን እንደ ሱፐር ማን ከሰው በላይ የሆኑ ያንን ችግር ሊፈቱ ይችላሉ ብሎ ተማምኖባቸው ነበር። እሳቸው ራሳቸው የተናገሩት ነው፣ ሰው የሚጠብቀው እኔ ልሰጥ ከምችለው በላይ ነው ብለው ያንን የጻፉትን ነው። ከጠቅላይ ሚኒስትር አብይ ጋር ለማወዳደር የሞከርኩት ጠቅላይ ሚኒስትር አብይም ልክ እንደዚሁ ነው ነገር? ግን ሁቨር አልችልም ያሉት እና ከምጠብቀው በላይ ነው የተሰጠኝ አደራ ነው የሚሉት። ጠቅላይ ሚኒስትር አብይ ስልጣን ላይ ሲገቡ በደስታ ነው የተቀበሉት። ችለዋለሁ ነው የገቡት። ለህዝብ ተስፋ ሰጥተው ነው የገቡት። ስለዚህ ነው ሰው ጠቅላላ እምነት የነበረው እና አሁን ከአንድ አመት በኋላ ሁለቱን ሳልነጻጽር ምናልባት ጠቅላይ ሚኒስትር የገቡበትን ችግር በደንብ አላጤኑት ይሆናል ምን ያህል ከባድ እና ምስቅልቅል እንደሆነ እና በደንብ አልተረዱት ይሆናል። ምክንያቱም በጸጋ ነው የተቀበሉት። ትልቅ ተስፋ ነው የሰጡት። እፈተዋለሁ ብለው ነው የገቡት። ነገር ግን በዚህ በአንድ አመት ውስጥ ያየ ነው ይህንን በከፊልም ሆነ በሙሉ አለመቻላቸው ስላሳየ ይህንን ታሪክ ጠቀስኩ ሲጀምር ጽሁፌ። ዶክተር ዮናስ ወደ እርሶ ልምጣ። እርሶም ቀደም ብዬ በመግቢያው እንደ ጠቆምኩት በቀጥታ ለጠቅላይ ሚኒስትር አብይ አህመድ በሚል በጻፉት ደብዳቤ ኋላ ላይ ግልጽ ደብዳቤ በሚል ለህዝብም እንዲደርስ አድርገዋል። በቀጥታ የጻፉትን በሰኔ ወር የጻፉትን ሌላ ጽሁፍ ዋቢ በማድረግ ነው ጽሁፎን የሚጀምሩት ከእውታ ወደ እልልታ በሚል ርእስ የጻፉትን በማስታወስ የሚንደረደሩት ግልጽ ደብዳቤውን ከድረሱልኝ ውታና ስቃይ የወለደችው ኢትዮጵያ ይላሉ፣ ጠቅላይ ሚኒስትር አብይን የእልልታ መዝሙር ትጠብቃለች ያሉበትን ያስታውሳሉ። አሁንም ግን በሚያመጡት ለውጥ ተስፋ አልቆረጥኩም ነው የሚሉት። ችግሮች ያሏቸውን እንዲሁም በአማራጭነት የሚያቀርቧቸውን ሀሳቦች ይዘረዝራሉ። እስኪ እርስዎም የእርስዎን ጽሁፍ መሰረቶች ያስይዙንና፣ ግራና ቀኝ ችግሮቹንም መፍትሄዎቹንም እንድታመላክቱን እናድርግ። እሺ፣ በጣም አመሰግናለሁ። አሁን አንተ እንዳልከው በጁን ሁለት ሺህ አስራ ስምንት በፈረንጆቹ አቆጣጠር አንድ የጻፍኩት ጽሁፍ ነበረ። ያን ግልጽ ደብዳቤ ለፕራይም ሚኒስተር አብይ ፍሮም ኡኡታ ቱ እልልታ የሚል ነበረ ታይትሉ። ያንን መነሻ ያደረግኩበት በዛን ጊዜ እርሶን የወለደችው ኢትዮጵያ በውዑታ መሀል ነው። በጭንቅ ነው የተወለዱት። ከኢትዮጵያ የወለደችው በዛ ሁኔታ ላይ ነው። ከእርሶ ግን የምትጠብቀው አዲስ ኢትዮጵያ እንድትወለድ ነው። ያቺ የምትወለድ አዲስ ኢትዮጵያ ደግሞ በልልታ እንድትወለድ ነው የምትጠብቀው፣ የሚል ነበረ የዛን ጊዜ የጻፍኩት ማለት ነው። አሁን በምንመለከትበት ጊዜ ሁለት አይነት አመለካከት አለው። አንደኛው ከሰኔ ጀምሮ እስከ አሁን ድረስ ባለው ከመቶ ሀምሳ በላይ ብሎግ ጽፍ ያለሁኝ በስሜ ያልነበረ የምጽፈው ኮኪ አቤሰሎም ኬኦኬ አይ አቤ ሰሎም በሚል ፌስቡክ ላይ ነበር በብዛት ምጽፈው ወደ ሶስት መቶ ሁለት መቶ ሀምሳ ምናምን ጽፍ ያለሁ፣ ግን መቶ ሀምሳ የሚሆነው ፕራይም ሚኒስተሩን የሚደግፍና የእሳቸውን ተቀናቃኞች በከፊል ወይም በብዛት የሚያወግዝ ነው። አሁንም ለፕራይም ሚኒስተሩ ወይም ኢትዮጵያ ውስጥ ለሚካሄደው ለውጥ ሙሉ ድጋፍ ብቻ ሳይሆን ሙሉ እምነት አለኝ። ያንን በማስመርኮዝ የተነሳሁበት መነሻ ምንድን ነው? በመጀመሪያ ደረጃ የጠቅላይ ሚኒስትሩን ብቃት ወይንም ደግሞ አደረጉ ወይንም አላደረጉ የሚልበት ቦታ ላይ ከመድረሳችን በፊት መነሻችን የአገሪቷ አጠቃላይ ሁኔታ መመልከት አለብን። ያንን በምንመለከትበት ጊዜ አንደኛ፣ ባለፈው ሀያ ሰባት አመት በተለይ ከዛም ደግሞ ባለፈው አርባ አመት ማለት የሚቻልበት ብዙ ቁስሎች ተፈጥረዋል በኢትዮጵያ ብሔረሰቦች በኢትዮጵያ አሁን ባለው ደግሞ በዘራ መመለካከት ብዙ የተፈ የተፈጠሩ ነገሮች አሉ። ሁለተኛ ደግሞ በተለይ ይሄ ኤሊት የምንለው ፖለቲካ ውስጥ ያለው በጣም በጥላቻ የተወጠረ ፖለቲካ ውስጥ ነው ያለ። ነው ኦሮሞ ከአማራው ጋር አማራው ከትግሬ ጋር ያለው የዘር ችግሮች በጣም ስር የሰደዱ ናቸው። እነዚህን መመዝገብ መቻል አለብን። እነሱም ከተመለከትን በኋላ ፕራይም ሚኒስትር አብይ የሚሆኑ ማንም ሰው ቢመጣ ሊያደርግ የሚችላቸው ነገሮች በጣም የተወሰኑ ናቸው። ብዙ ጥበብ ያለበት ብዙ ድጋፍ የሚፈልገው ትግል ነው ፊታችን ላይ ያለው። አንድ አመት ረጅም ይመስላል። ኢትዮጵያ ላለችበት ሁኔታ አንድ አመት ረጅም ጊዜ አይደለም። ያንን የሚመለከት እንግዲህ ጠቅላላ ሁኔታውን በዛ አመለካከት ከአስቀመጥኩት በኋላ ሆኖም ግን ባለፈው አንድ አመት የተሰሩ ስህተቶች አሉ። መሰራት ያልነበረባቸው ስህተቶች ተሰርተዋል። እነዛም ደግሞ ለህዝቡ በከፊል ተደምር ያለው ይል የነበረው ተቀንሽ ያለሁ እንዲል አድርጎታል። ከተደምር ያለሁ ተቀንሽ ያለሁ መግባት ያልፈለገው ደግሞ ግራ ገብቶት ወደ ን የምንሄደው የሚልበት ደረጃ ላይ የደረሰበት ሁኔታ አለ። ይሄ በአንዳንድ በተሰሩ ስህተቶች ነው። ከዛ ውጭ ደግሞ መሰራት ሲገባ ቸው ያልተሰሩ ነገሮች አሉ። እነሱም ደግሞ እነዚህ አሁን ብዙ የተካረሩ ነገሮች እየተመለከት ናቸው። እነዚህ የመፈናቀል ሁኔታዎች፣ በአንዳንድ አካባቢ የመካረር ሁኔታዎች እነሱ እንዳይመጡ ብዙ መሰራት የነበረባቸው ነገሮች አልተሰሩ። ያኔ የመጀመሪያውን የሰኔን ደብዳቤ በጻፍኩበት ጊዜ እነዚህ ነገሮች አሁን መሰራት አለባቸው፣ እነዚህ ነገሮች አሁን ካልተሰሩ ያጋጥሙናል ያልኳቸው ነገሮች ናቸው አሁን እየተከሰቱ ያሉ በሚል ነው እንግዲህ እኔ የተነሳሁት። ችግሮቹን እናስቀድም። ምናልባት ከሁለታችሁም ባሻገር ብዙዎች የሚስማሙባቸው በእርግጥ የሆኑ የተጨበጡ ጉዳዮችን እናስቀድምና ስር የሰደዱ ችግሮች ይሏቸዋል ዶክተር ዮናስ ውስጥ በአገሪቱ የተለያዩ አካባቢዎች ግጭቶች ይታያሉ። የሰው ሕይወት መጥፋት ብቻ ሳይሆን ከዚህ ቀደም ባልታየ መልኩ ቡድን የለየ ግልጽ የወጣ አንዱ ሌላው ላይ የሚያደርሰው የሚመስሉ ጥቃቶች በስፋት እየታዩ ነው። ያን መቆጣጠር አለመቻላቸውን ብዙዎች በቅሬታ ያነሳሉ። መሰረቱ ምንድን ነው? ሌሎች ችግሮችስ ምን አሉ? ከሚታዩት ባሻገርም የምታነሷቸው ካሉ እንመርምር። ሻለቃ ዳዊት የእርስዎ ነው እድሉ። መጀመሪያ የችግሮቹን ምንነት እናንሳና ያቀረባቸዋቸውን አማራጮች በእርግጥ ከዛ ጋር ይስማማሉ ይመጥናሉ፣ እንመለከታለን። የችግሮቹን መንስኤ መናገር ወደኋላ ብዙ መመለስ አስፈልግም። ነገር ግን ዛሬ ያሉትን ችግር ብንነጋገር የእኔ ደግሞ ትንሽ እድል ምንድን ነው አፍሪካ ውስጥ ብዙ ስለሰራሁኝ ብዙ የወደቁ ሀገሮች ብዙ በአመራር ችግርና እርስ በርስ በተፈ የተፈጠረ ችግር ምክንያት የወደቁ መንግስታትና ብዙ ትርምስ የፈጠሩ ብህዝብ ያለቀበት ሁኔታ ስለተመለከትኩኝ ከዛ ጋር እያነጻጸርኩ ነው ፍርሃቴና ስጋቴ። ሌላው ደግሞ እኔ ወታደር ነኝ። ወታደር ሆኜ ተዋግቼ ያለሁኝ ወታደሮች ሲዋጉ አይቻለሁ። ለኢትዮጵያ አንድነት ደግሞ ብዙ መስዋዕትነት ሲከፍሉ አይቻለሁ፣ መስክሬ አለሁ። የእኔ ጓደኞች ሁሉ አልቀዋል። በዛ አንጻሩ ደግሞ ኢትዮጵያ ውስጥ ራሱችን ኢትዮጵያን እዚህ ለማድረስ የተከፈለውን መስዋዕትነት አውቃለሁኝ። ስለዚህ ከሁለቱ አንጻር እያየሁኝ እቺ ኢትዮጵያ ወዴት ነው የምትሄደው የሚለው ከስሜት ስሜቴን አለ ከስሜት ባሻገር ደግሞ በተግባር የምናየው አሁን የዶክተር አብይ ጥፋት አይደለም የተረከቡት ጥፋት ነው የምናየው አንደኛ የኤትኒክ ፌዴራሊዝም የሚባለው ህገ መንግስቱ ህዝብ ሳይመክርበት ህዝብ ሳይወስን በተቋቋመ ህገ መንግስት በተቋቋመ ኤትኒክ ፌዴራሊዝም በተቋቋመ ፓርላማ ነው ይህ ችግር እዚህ ሊደርስ የቻለው። ይህ ማንም የሚጠይቀው ነው፣ ማንም የሚረዳው ነው። አሁን ለውጥ የሚፈለገው የችግሩ መንስኤ ከሆነው ከኤትኒክ ፌዴራሊዝምና ከህገ መንግስቱ የሚለየን እና ወደ አዲስ ስርዓት የዴሞክራቲክ ስርዓት የሚያሸጋግረን ፖሊሲ ነው የሚፈለገው። ይህንንም ፖሊሲ የሚቀርጽ መሪ ነው የሚፈለገው። ይሄንን ጠቅላይ ሚኒስትር አብይ አድርገዋል ወይ? ለካቸው የእሳቸውን ውጤት የሀገሪቱን ሁኔታ ከዛ አንጻር ነው የምንለካው። ያ ባለመደረጉ ምክንያት ህገ መንግስቱ ባለመለወጡ የኤትኒክ ፌዴራሊዝም ካለፈው ጊዜ ከባሰ በብሔረሰቦች መካከል ከባድ ግጭት ተፈጥሮ ኢትዮጵያን። እኔ በቀዳማዊ ኃይለ ስላሴ ጊዜ አገልግያለሁ፣ በውትድርና ሙያ። ከዛም በደርግ ጊዜ በተለያዩ ስርዓት አገልግያለሁኝ። አሁንም በሩቅ ርቀት የኢትዮጵያን ሁኔታ ተርክ። ኢትዮጵያ እንደዚህ ያለ ደረጃ ላይ ደርሳ አታውቅም። ድሮ አስር ሀያ ሰላሳ ሰው ሲፈናቀል ትልቅ ወሬ ነበረ። ዛሬ በሚሊዮን የሚገመት የተፈናቀለ ህዝብ እያለ ያ ትልቅ ወሬ ሆኖ አልታይም። አራት ሚሊዮን የተፈናቀለ ህዝብ አለን። በየትኛውም ኢትዮጵያ ውስጥ ዛሬ በነጻነት መነቃነቅ አይቻልም። በየቦታው የተፈናቀሉ ሰዎች በየጫካ ውስጥ ነው የሚኖሩት። በዚህ ውጊያ በክልሎች መካከል የተርፍ የመስመር የቦንድሪ ጦርነት እየተከፈተ ነው። አማራ ያልሆነ ወይም ኦሮሞ ያልሆነ ወይም ደግሞ የዛ አካባቢ ተወላጅ ያልሆነ ሰው በግድ እንዲወጣ የሚገደድባቸው ሁኔታዎች አሉ። ሰቆቃው ህዝቡ ሲያልቅ ህዝቡ ሲሞት በቪዲዮ የምናየው ያሳየናል። ይሄ ኢትዮጵያ ውስጥ ሊሆን አይችልም። እንዴት ይሆናል? እና ይሄ ነገር ጠቅላይ ሚኒስትሩ ከመጡበት ጊዜ እየጨመረ እየተባባሰ መጣ እንጂ እየተሻሻለ አልመጣም። ለዚህ ነው ወደ ኮንክሉዥን ያመራኝ ቁጥሮችን ሁሉ ልጄ ፌይልድ ስቴት ሆናለች ኢትዮጵያ ያልኩት ፌይልድ እስቴት ማለት ወደቀች ማለት አንድ የተወሰኑ ነገሮችን የሚያሟላ ነው። አንዳንድ ሰዎች በጽሁፉ ላይ ኤግዛጅሬት አድርገዋል፣ ትንሽ አዳምቀዋል ብለውኛል። ግን ስናየው ለምሳሌ በአርምድ ፎርሱ ላይ ኮንትሮል፣ ዛሬ ያለው ኮንትሮል አርምድ ፎርስ እያንዳንዱ ክልል የራሱ አርሚ አለው። የታጠቀውን ኃይል መቆጣጠር አማርኛ እንዲያደርጉልኝ ነው። ይቅርታ ሻለቃ ዳዊት። እሺ አዎ፣ ጦር የታጠቀውን ኃይል መቆጣጠር አልተቻለም። ወይም ደግሞ የስራ ክፍፍሎቹም በደንብ አልታየም። በክልል ውስጥ ያለው ልዩ ጦርና የፌዴራል ጦሩ ልዩነት የላቸውም። ስለዚህ በክልል ውስጥ ያለው ጦር የፈለገውን ነገር ማድረግ ይችላል። ቢፈልግ ከጎረቤት ክልል ጋር መዋጋት ይችላል። ቢፈልግ አገር ውስጥ ያለውን የፈለጉ መሳሪያ ተጠቅሞ ሰውን መጨረስ ይችላል። ምንም ገደብ የለውም ለስልጣኑ። ይሄ አንዱ ነው፣ ከማዕከላዊ መንግስት የራቀ በማዕከላዊ መንግስት ቁጥጥር ውጭ የሆነ ድርጊቶች ሲፈጸሙ። ሌላው የፖለቲካ ምህዳር ነው። የፖለቲካ ምህዳር ይሰፋል ተብሎ ነበረ። ዛሬ የፖለቲካ ምህዳሩ ጠቧል። ማየት ሄዶ ስለ ፖለቲካ መነጋገር የሚቻለው ዛሬ ለንቅናቄ፣ ለፓርቲ ምርጫ በሚዘጋጅበት ጊዜ ማና- የትኛዋ ፓርቲ ነው እንደ ልብ ኦሮሚያ ሄደው መናገር የሚችለው? የትኛ ፓርቲ ነው ወደ ደቡብ መነቃነቅ የሚችለው? አሁን ሌላው ቀርቶ ወደ አማራ ሀገር እንኳን ለመሄድ በቅርቡ ብዙ ችግር እንዳጋጠማቸው እናውቃለን። የፖለቲካ ምህዳሩ የለም፣ ጠቧል። ከዛ ደግሞ ላክ ኦፍ ኮንትሮል ቴሪቶሪውን እና የአገሩን ውስጥ ያለውን ሀብት ንቅናቄ የትራንስፖርትም ሆነ የምጣኔ ሀብት ንቅናቄዎች ለመቆጣጠር ችግር አለ። ሲፈልጉ በአፋር በኩል ቤንዚን እንዳይመጣ ይዘጉታል። ማዕከላዊ መንግስት ሳይመከር ይዘጋል። ቤንዚን ከከተማ ውስጥ አይገባም። ኢምፖርት የሰለሞት እቃዎች ወደ ከተማ ውስጥ አይገቡም። በሚፈልጉበት ጊዜ ክሪሚናል ጋንግ ተነስቶ መንገዱን ይዘጉታል። ቀረጥ ያስከፍላሉ። ሀረር ባህላዊ ቀረጥ ያስከፍላሉ። ክሪሚናል ጋንግስ በየቦታው የሚፈልጉትን ስራ እየፈጸሙ ናቸው። የሚፈልጉትን እንቅስቃሴ እያደረጉ እያፈናቀሉ፣ ደግሞ ማሲቭ የሆነ ዲስፕሌስመንት አለ። አራት ሚሊዮን የተፈናቀለ ህዝብ አለ። ከዛ ፐብሊክ ሰርቪስን መስጠት አልተቻለም። የጤና፣ የትምህርት፣ የውሃ፣ የኤሌክትሪክ ይሄንን መስጠት አልተቻለም። ኮራፕሽን እንዳለ ነው፣ አልተነቃነቀም። የመንግስት ኢኮኖሚ ደግሞ ጽሑፉ ላይ ጠቀሻዋለሁ። የመንግስት ኢኮኖሚ እየወደቀ ነው ያለው። የፎረን ኤክስቼንጅ ሪዘርቭ የመጨረሻው ለመድኃኒት

ለመጨረሻው ጥያቄ ተወያዮቹ ሻለቃ ዳዊት ወልደ ጊዮርጊስና ዶክተር ዮናስ ብሩ የሚሰጧቸው ሐሳቦቻቸውን ያካተተ ተከታይ ክፍል ሌሎችንም ጉዳዮች ጨምሮ በሌላ ዝግጅት ይቀርባል። ለዛሬ አሉላንም እንግዶቹንም አመሰግናለሁ። I have a little